ጋዜጠኞችን ጠረጴዛ ዙሪያ አስቀምጠን ልናወያይ ነው። አዎ በወቅታዊ የኢትዮጵያ ጉዳይ ላይ አነጣጥረን ስናበቃ ስልጣኔን በፈቃዴ ልልቀቅ ብለው ከጠየቁት ከቀድሞ ጠቅላይ ሚኒስትር የቀድሞ ልንላቸው ነው አቶ ኃይለማርያም ደሳለኝን ተነስተን የአስቸኳይ ጊዜ አዋጁን አካተን ሁኔታው ወዴት እያመራ ነው ትላላችሁ ብለን ልንጠይቃቸው ነው። ለአገር ሰላም፣ ለህዝብ አንድነትና መረጋጋት እናም ለዲሞክራሲያዊ ስርዓት መሠረት መጣል ጋዜጠኞች ምን ሚና መጫወት ይጠበቅባቸዋል እንላቸውም ነው የኢሳቱን ሲሳይ አጌናን እና የሬዮት ፕሮግራም ዋና አዘጋጁን ቴዎድሮስ ጸጋዬን አሁን የጠረጴዛ ዙሪያ ውይይታችን ልጀምር ነው። እንግዲህ በወቅታዊ ጉዳዮች ላይ ነው የምናነጣጥረው። ይህንን ፕሮግራም ዛሬ ሐሙስ ነው የምንቀርጸው። አየር ላይ የምንለው እሁድ ነው። በሚቀጥሉት ሁለት ወይም ሶስት ቀናት አዳዲስ ክስተቶች ቢኖሩ አድማጮችም እናንተም ከዛ ሁኔታ እንድትገነዘቡልን እንጠይቃለን። ይህን ካልኩ አሉ ላይ የመጀመሪያ ጥያቄ እንድሰነዝር ከፈቀድክልኝ እባክህ ጠቅላይ ሚኒስትር ኃይለ ማርያም የስልጣን መልቀቂያ ጥያቄ ሲያቀርቡ ከሰጧቸው ምክንያቶች አንዳንዶቹን ብናስታውስ አገሪቱ ውስጥ አለመረጋጋት መኖሩን፣ የእርስ በርስ ግጭቶች እየቀጠሉ መሄዳቸውን፣ በአጠቃላይ ሰላም መጥፋቱን አንስተዋል እና እሳቸው ስልጣን የሚለቁት የሰላማዊ ሽግግሩ ሂደት አካል ለመሆን ስለፈለጉ እንደሆነ ተጠቅሷል። ለመሆኑ አቶ ኃይለ ማርያም ለእነዚህ ለተባሉ ሀገር ውስጥ ለተፈጠሩ ችግሮች ሰበብ ምክንያት ተደርገው ሊቆጠሩ ይችላሉ? እሳቸው ከስልጣን ቢለቁስ እነዚህ የሰጉባቸው ችግሮች ሊቀረፉ ወይም ሊወገዱ ይችላሉ ትላላችሁ? ቴዎድሮስ፣ ከአንተ መጀመር እንፈልጋለን። በጣም አመሰግናለሁ ለውይይቱ ስለተጋበዝኩኝ። በመጀመሪያ ጠቅላይ ሚኒስትሩ የዚህ የእነዚህ ችግሮች ሁሉ ምንጭ ነበሩ ብዬ ለማሰብ በጣም ያስቸግረኛል። ከዚህ በፊት በኢትዮጵያ ውስጥ የምናውቀው ሀሳባቸውን የገለጹ ሰዎች ሲታሰሩ እናውቃለን። በድብቅ እስር ቤቶች ወይም በቁም እስረኝነትም ሰዎች እያዛሉ። በስልጣን ላይ ሰው ሲታሰር የማውቀው እኔ እሳቸውን ነው ባይ ነኝ። በፈቃዳቸው በሙሉ ስልጣን ይንቀሳቀሱ አልነበርም። ይሄም ከሌላ ሰው ምስክርነት የምንጠራበት ሳይሆን ራሳቸው በተለያየ አጋጣሚ የተናገሩት ነው መረጃ አላገኝም፣ ውሳኔ ለመስጠት የሚያስፈልገኝ መረጃ የሚሰጠኝ የለም ሲሉ በራሱ በስርዓቱ ቴሌቪዥን በኩል ያደመጥነው ነገር ነው። እና የማየው ነገሩን መልቀቃቸውን ሌሎች ከእስር ቤት እንደተፈቱት ሁሉ እሳቸውም እንኳን ደስ አላ ደስ አሉ ሊባሉ ይገባል ብዬ ነው የማስበው። ከልቤ ነው የምናገረው እና የችግሩ ሰበብም አይመስሉኝም። እሳቸው በመልቀቃቸውም ደግሞ ችግሮቹ ይቃለላሉ ብዬ ለማሰብ እቸገራለሁ። የተለያዩ ፓርቲዎች ፍጭት መሀል ሲጎተቱ የነበሩ ሰበብ ሆኑም የነበረው አደሉ ነው ምትለእሳቸው በመልቀቃቸውም ደግሞ ምክንያቱ ሚለወጥ ችግሩ ይቃልላል ብዬም አላም። ነው መልካም፣ ትንሽ ከፍ እንድናደርገው የቴዎድሮስ መልስ ጋብዟልና በዛ ደረጃ እንውሰደው። ፈገግ ማሰኘቱ ወደ ጨዋታ መመለሳችን አደለም። አድማጮች በቁም ነገር የሚከታተሉት የጋዜጠኞች የጠረጴዛ ዙሪያ ውይይት ነው። ከሀላፊነት ጋር የሚመጡ ሀሳቦች ናቸው የሚስተናገዱበት። በስልጣን ላይ የታሰሩ ምሳሌ፣ የመጀመሪያው ሰው አድርገው ይወስዷቸዋል። ቴዎድሮስ እንደተከታተልከው ሲሳይ ድንገተኛ ስልጣን ኃላፊነትም የተቀበሉ ቢሆን የአገሪቱን የመጨረሻ ስልጣን መንበር የተረከቡት ሰው ለአመታትም እዛ ላይ የቆዩ ሰው ናቸው። ከተጠያቂነት ጋር የሚታዩ ምናልባት የቴድሮስን ሀሳብ በቀጥታ ማምጣቱ ብዙ ሊያነጋግር ይችላል። በእርግጥ እስር ላይም ከሆኑ ይህን ሁሉ ጊዜ በፈቃደኝነት በአገሪቱ ትልቅ ስልጣን መንበር ላይ የቆዩ ናቸው። ዞሮ ዞሮ ለተፈጸሙ ነገሮች ከኃላፊነት መውጣት አይቻልም። ሌሎች በየቦታው የሚጠየቁት እንዳለ ሆነው። ሲሳይ፣ አመሰግናለሁ። እንደተባለው እንግዲህ የአቶ ኃይለማርያም ከስልጣን መልቀቅ ምናልባት ባለም አቀፍ መገናኛ ብዙኃንም አካባቢ ትልቅ ትኩረት የሳበ ጉዳይ ነው። ግን የትኩረት የመሳቡን የሚያህል ብዙዎቹ ለኢትዮጵያ ጉዳይ በእዳ አይደሉም። የእሳቸው መልቀቅ ያን ያህል መሰረታዊ ነገር አለመሆኑን በሙሉ ስልጣን እና አቅም ላይ ካለመሆናቸው ጋር ተያይዞ የመጣ ነገር ነው። እናም ስለዚህ የእሳቸው መልቀቅ በመጀመሪያ ቴዎድሮስ ያነሳው ለምን ነገር የተወሰነ ደረጃ መጋራው ነው ለምን በተለያየ መንገድ ራሳቸውን በአደባባይ እንደመሰከሩት መመሪያ እንኳን ባልተሟላ በባልተጠና መረጃ ላይ ተመርኩዘው ውሳኔ እንደሚሰጡም ያነሱበት ነገር አለ። ራሱ ውሳኔ መስጠት ይችላሉ ወይ? እሱ ራሱ ጭምር የሚያጠያይቅ ነገር ነው። ስለዚህ እኔ የእሳቸው ከጠቅላይ ሚኒስትርነት ኖሮ ወይ ደግሞ ለመልቀቅ መወሰናቸው አንደኛ ለውጥ አያመጣም ብቻ ሳይሆን ራሳቸው ፈቅደው ያደረጉት ነው ብዬ አላም ምናልባት ዓለም አቀፉ ማህበረሰብ ሰው ቀይረናል የሚል መልዕክት ማስተላለፍ በሌላም በኩል በዚህ ፓርቲዎቹ መካከል ባለው መሳሳት እሳቸው አንስተው ሌላ ሰው ለማስቀመጥም ፈልገው ሊሆን እንደሚችል እገምታለሁ። ቃሉ ያነሳው የተጠያቂነትም ጉዳይ በመጀመሪያ ደረጃ በህግ ሰውየው ይዘዝበትም አይዘዝበትም በህግ የተቀመጠ ኃላፊነት አለ። ስለዚህ ይሄንንም ደግሞ ኃላፊነቱን እንደሚያስጠይቁ አውቆ አንድ ሰው ድርጊቱን ከመፈጸሙ በፊት ራሱን እስካላገለለ ድረስ በሂደቱ ተዋናይ ሆኖ እስከቆየ ይዘዝም አይዘዝም እኔ የህግ ባለሙያ ባልሆንም እንደው በግ እንደው በኮመንሴንስ የምረዳው ነገር ከተጠያቂነት ማምለጥ የሚችል አይመስለኝም። የአስቸኳይ ጊዜ አዋጁም እንደ ወቅታዊ መታየት ይችላል ብዙ በዓለም አቀፍ ደረጃ የአሜሪካ መንግስትን ጨምሮ የተቃወመ ቢሆንም መንግስት ግን ወደ ሰላም ለመሄድ ያበቃኛል፣ ይረዳኛል፣ ያስችለኛል ብሎ ነው የደነገገው እና ይሄ በእርግጥ ብዙ ህዝብ የሚናፍቀውን የሰላም ወይም ሰላማዊ ሽግግር ሊያመጣ የሚችል ውሳኔ ተደርጎ መታየት ይቻላል። ሲሳይ በዛው ቀጥልና ወደ ቴዲ እንሄዳለን። እንግዲህ ሰላም አይነት ማምጣት የሚለውን ነገር በማናይነ ነው ሰላምስ ምንድን ነው የሚለውን ነገር ነው መመለስ ያለብን። ከአንድ አመት ያልበለጠ ጊዜ ነው። የአስቸኳይ ጊዜ አዋጅ ከታወጀ በኋላ በኢትዮጵያ ውስጥ ምንድነው ያየ ነው? በአንድ ቤት ውስጥ ሶስት ልዩ ወንድማማቾች እስኪገደሉ ድረስ የደረሰበትን ታሪክ እናስታውሳለን። ይህም በቮይስ ኦፍ አሜሪካ ላይ ቀርቦ ሁላችንም የሰማነው ነው። እና ሰላም ለማን ሰላምስ ምንድነው፣ ምንድን ነው የሚለውን ነገር ለሚመልስ ሰው ሰላም በእንደዚህ መልክ ይመጣል ብዬም አላምንም። በተግባርም ደግሞ ሰላም እንደማይመጣ አይተናል። የአስቸኳይ ጊዜ አዋጁ በርግጥ ሰላምስ የሚያመጣ ነው ወይ? የሰው ልጅን የተፈጥሮ መብት ገድቦ ራሳቸው በሕገ መንግስቱ ላይ የጻፉትን ነገር ሁሉ ሰው ተግባራዊ እንዳያደርግ ማዕቀብ ተጥሎ እንደምን ነው ሰላም የሚመጣው? በጣም አንዳንድ ነገሮችን ከአስቸኳይ ጊዜ አዋጁ ላይ ከተነሱ ነገሮችን በአንስቶ ሰው ራሱ ምን ማለት እንደሆነ ሊገነዘብ ይችላል። ስራ መቅረት ወይ ደግሞ የተያስፈቅዱ ስራ መቅረት ራሱ የአስቸኳይ ጊዜ አዋጁን እንደመተላለፍ የሚቆጠርበት፣ የትራንስፖርት ታሪፍ መጨመር እንዳስቸኳይ ጊዜ አዋጁን እንደመጣስ የሚቆጠርበት ሁኔታ ባለበት ከምንም በላይ ደግሞ ሰዎች በሳትላይት ገደብ በተጣለበት አካባቢ ላይ እንቅስቃሴ ሲያደርጉ ቢገኙ እርምጃ ሊወሰድባቸው ማለትም ማንም የታጠቀ ሰው ሰዎችን እስከ መግደል ስልጣን በተሰጠበት ሁኔታ ሰላም መምጣት የሚለውን ነገር እኔ ሰው መመለስ ነው ያለበት እና በዚህ አዋጅ እኔ ሰላም መምጣት አይችልም ነገሩን በ ከማባባስ ውጭ ወደ መስ የሚወስደን ያለ አንተም የበኩልህን ሲሳይ ያላነሳው ነጥብ ካለ በመሰረቱ አሁን ያለውን ተቃውሞ ነው የምረዳው ከአፈና የተወለደ ምሬት ነው ብዬ ነው የማስበው። ስለዚህ በአፈና የተወለደ ወይ በመብት ማጣት፣ በፍትህ ማጣት፣ በኢኮኖሚያዊ ና ማህበራዊ ፍትህ ማጣት ና በፖለቲካዊ ምህዳር መጥበብ ና መጥፋት ምክንያት የመጣን ችግር መልሶ ያንን ነገር በመድገም ማስቆም ይቻላል ወይ የሚል ጥያቄ አለኝ። ምናልባት እንግዲህ የሚመስለኝ የፖለቲካዊ እስረኞች በተፈቱ ሁሉም አይደለም የተፈቱት፣ ግን አሁንም ከዛ የሚበልጡ ሰዎች በእስር ቤት በተለያዩ የፖለቲካ ምክንያቶች መታሰራቸው እርግጥ ነው ና እነዛ ባሉበት ሁኔታ ይሄ በተደረገ ማግስት የአስቸኳይ ጊዜ አዋጁ የታወጀበትን ምክንያት ስረዳው በጣም ተስፈኛ የሆነን እይታ ሊሆን ይችላል ከጥንካሬ የመደራደር ፍላጎት የሆን ወይ ብዬ አሰብ ያለሁ፣ ግን አስቸኳይ ጊዜ አዋጅ መፍትሄ ይሆናል ብዬ ማሰብ በጣም ያስቸግረኛል። ምክንያቱም ከዚህ በፊትም መፍትሄ አልነበረም። የፖለቲካ ሪፎርም የፖለቲካ ምህዳሩን የማስፋት ከፖለቲካ ሌሎች ተዋንያን ጋር የመነጋገር የሲቪክ ማህበራት እንዲቋቋሙም ሆነ ሌሎች ህግጋትን የማሻሻል ምንም አይነት ሙከራ ባለመደረጉ የአስቸኳይ ጊዜ አዋጁ በመደረጉ ብቻ የአገሪቱ ችግር ይፈታል ብለው ያሰቡ ይመስል አዋጁ በተነሳ በጥቂት ጊዜ ውስጥ መልሶ ወደነበረበት ችግር ነው የሄደው። ስለዚህ አገሩ በንድፈ ሐሳብ ሳይሆን በተግባር የአስቸኳይ ጊዜ አዋጅ የነገሮች መፍትሄ እንደማይሆን አይቷል ብዬ አስባለሁ። ህገ መንግስት በመደበኛ ህግ ማስተዳደር ሳይችል ሲቀር የሚኬድበት አቅጣጫ እንደመሆኑ ኢትዮጵያ መጀመሪያ እንዳልሆነች እናውቃለን። በቅርብም በሌሎች ሀገሮች ታይቷል። ነገር ግን በአጭር ጊዜ ውስጥ በድጋሚ ተግባር ላይ እየዋለ ያለ አንድ መንግስት ለህዝብ ጥያቄዎች በቂ መልስ መስጠት አልቻልኩም፣ በመደበኛው አሰራሩ ሲል የሚወስደው እርምጃ እንደመሆኑ ስለ ስርዓቱ ምን ይነግረናል? ስለ መጪዎቹ አማራጮችስ? በእርግጥ የወደፊቱን አቅጣጫ አስመልክቶ የሚነግረን አለ። አድማጮች የአሜሪካ ድምጽ ራዲዮ በየ15 ቀኑ የሚያቀርበውን የራዲዮ መጽሄት ነው የምትከታተሉት። የምንወያየው ሁለት ጋዜጠኞችን ይዘን ነው፣ ሲሳያ ጌና ከኢሳት ፣ ቴዎድሮስ ጸጋዬ ከሪዮት ፕሮግራም። ቆየት ብለን እንመለሳ ሁለተኛውን ክፍል ውይይት ይዘን